ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 6 2011 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምሽቱ አስተናጋጆቻችሁ ሰሎሞን አባትና አዳነች ፍስሀዬ ነን። በኢትዮጵያ የኢንተርኔት መቋረጥ ከሁለተኛ ደረጃ መልቀቂያ ፈተና ጋር የተያያዘ መሆኑ እያነጋገረ ነው። የኢንተርኔቱን መቋረጥ በተመለከተ የትምህርት ሚኒስቴር ስራ ሳይሆን የኢትዮ ቴሌኮም ስራ ነው። ነገር ግን እኔ ማረጋግጣልህ ፈተናው ግን አልተፈረጠም። የትምህርት ሚኒስቴር ዶክተር ጥላዬ ጌጤ ናቸው። በአብይ ርዕስ ዘገባ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሐሪክ ብላችሁ ተከተሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሱዳን የተቃውሞ መሪዎች አድማውንና የህዝባዊ አልታዘዝ ባይነትን ካቆሙ በኋላ የንግድ መደብሮች ተከፍተው መኪኖች በመዲናይቱ ካርቱም እየተሽከረከሩ ናቸው። የተቃውሞ መሪዎችና የሀገሪቱ ወታደራዊ ገዢዎች ሱዳንን ወደ ሲቪል አስተዳደር ለመመለስ ዓላማ ንግግር ለመቀጠል ተዘጋጅተዋል። የረጅም ጊዜ የሀገሪቱ ፕሬዚደንት የነበሩት ዑመር አል ባሽር ባለፈው ሚያዚያ ወር ከስልጣን ከተወገዱ ወዲህ ሀገሪቱን እየተቆጣጠረ ያለው ወታደራዊ መማክርት የፖለቲካ እስረኞችን ለመፍታት መስማማቱን የኢትዮጵያ ልዩ ልዑክ መሐሙድ ድሪር ለጋዜጠኞች ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በገለጸው መሰረት ሁለቱ ወገኖች የሽግግር ጊዜ ካውንስል ምስረታን ባካተቱ የተቀሩ ነጥቦች ላይ ንግግር ለመቀጠል ተስማምተዋል። ዩናይትድ ስቴትስ በበኩሏ ነባር ዲፕሎማት ዶናልድ ቡት ልዩ የሱዳን ልዑክ እንዲሆኑ ሰይማለች። ቡት በኦባማ አስተዳደር ወቅትም የሱዳንና የደቡብ ሱዳን ልዩ ልዑክ ሆነው አገልግለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር ቲቦር ናዥ ለፖለቲካዊ ቀውስ መፍትሄ ለመፈለግ ሲሉ የሽግግር ወታደራዊ መማክርት መሪዎችንና ሲቪል ተቃዋሚዎችን ለማበረታታት ካርቱም ይገኛሉ። ሁለት የነዳጅ ዘይት ተሸካሚ መርከቦች ዛሬ በኦማን ባህረ ሰላጤ ላይ በተፈጸመባቸው ጥቃት ጉዳት ደርሶባቸዋል። በኢራን አቅራቢያ ስልታዊ አቀማመጥ እንዳለው በሚገለጸው የባህር መስመር ላይ የደረሰው ጥቃት በመካከለኛው ምስራቅ ቀጠና ውስጥ ያለውን ውጥረት እንደሚያባብሰው እየተነገረ ነው። ባለቤትነቱ የኖርዌይ በሆነው መርከብ ሦስት ፍንዳታዎች እንደተከሰቱ የኖርዌይ የባህር ጉዳይ ባለሥልጣን ገልጿል። የኖርዌይ ይህ የሆነው መደብሩ ጀርመን በሆነው የሃምበርግ መርከብ ኮኩካ ኮራዦ ላይ በጥቃት የሚጠረጠር ድርጊት ከደረሰ በኋላ ነው። መሠረቱ ባህሬን የሆነው የዩናይትድ ስቴትስ የባህር ኃይል አምስተኛ ዘርፍ ከሁለቱም መርከቦች በአንድ ሰዓት ልዩነት የአደጋ ምልክት ከደረሰው በኋላ እየረዳቸው መሆኑን ገልጿል። የዋይት ሀውስ ቃል አቀባይ ሰራ ሳንደርስ በሰጡት መግለጫ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ስለ ጉዳዩ ተነግሯቸዋል፣ ሁኔታውን ማጤኑን ይቀጥላሉ። የኢራን የባህር ኃይል ጉዳት ከደረሰባቸው መርከቦች አርባ አራት ሰራተኞችን ማትረፉን፣ ሁለቱ መርከቦች የሰዓት ቃጠሉ እንደቀጠማቸው ኢርና የሚባለው የኢራን የዜና ወኪል ዘግቧል። መርከቦቹ በምን አይነት መሳሪያ እንደተመቱ እስካሁን የተገለጸ ነገር የለም። በወንጀል የሚጠረጠሩ የሆንኮንግ ተወላጆች ቻይና ተልከው እንዲፈረዱ የሚፈቅደውን ሕግ በመቃወም ከተሰለፉት ሰዎች ጋር ፖሊሶች ትላንት ተጋጭጠው እንደነበር የሚታወስ ነው። የተቃውሞ ሰልፈኞቹ በሆንኮንግ አደባባይ ላይ የነበራቸውን አቅርቦት ሲሰበስቡ ጸረ ሕዝባዊ መነሳሳት ፖሊሶች ይመለከቷቸው እንደነበር ታውቋል። የሀገሪቱ ምክር ቤት ትላንት በእቅዱ ላይ እንዲከራከር ታቅዶ ነበር ነገር ግን በተቃውሞ ምክንያት ሌላ ጊዜ ተላልፏል። ሆንግ ኮንግ የቀድሞ የብሪታንያ ቅኝ ግዛት ስትሆን እንደ አውሮፓ አቆጣጠር በ1997 ዓ ም ወደ ቻይና ብትመለስም ለ50 ዓመታት ያህል ልዩ የውስጥ አስተዳደር መብት አግኝታለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምርጫ ውድድር ወቅት ስለ ተቀናቃኞቻቸው ከውጭ ኃይሎች መረጃ ሊቀበሉ እንደሚችሉ መግለጻቸውና እንዲህ አይነቱ ተግባር በሀገሪቱ የፖለቲካ ስርዓት ውስጥ ጣልቃ መግባት አይሆንም ወይም ጣልቃ መግባትን የሚፈቅድ አይሆንም ማለታቸው እንዳሳሰባቸው ዲሞክራቶች ገልጸዋል። ስለ መረጃው መስማቱ ችግር ያለው አይመስለኝም ሲሉ ትናንት ኤቢሲ ከሚባለው የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ነው ትራምፕ የተናገሩት። አንድ ሰው ከአንድ ሀገር ለምሳሌ ከኖርዌይ ስልክ ደውሎ በተቀናቃኙ ላይ መረጃ አለኝ ቢል ልሰማው የምፈልግ ይመስለኛል ብለዋል ትራምፕ። በሀገሪቱ የምርጫ ሂደት ውስጥ እንዲህ አይነት ጣልቃ ገብነት እንዲኖር ይፈቅዳሉን ለሚለው ጥያቄ ይህ ጣልቃ መግባት አይደለም፣ መላ የምክር ቤት አባላት ያደርጉታል የሚል ምላሽ ሰጥተዋል። የሀገሪቱ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ታዲያ ዛሬ ፕሬዚዳንት ትራምፕን አውግዘዋል። በምርጫ ተወዳዳሪዎቻቸው ላይ ከውጭ ኃይሎች መረጃ የማግኘት ፍላጎት እንዳላቸው መግለጻቸው ዩናይትድ ስቴትስ ውስጥ ያለውን ሁኔታ ማጸየፍ አለበት ብለዋል። ትክክልንና ስህተትን ለይተው ለማወቅ አለመቻላቸው በጣም ያሳዝናል። ሕግን ችላ የሚሉና ቃለ መሐላ ፈጽመው ለገቡበት ስልጣን ክብር የማይሰጡ ፕሬዚደንት ገጥመውናል ሲሉ ተናግረዋል። ፔሎሲ እንዲህ አይነቱ አነጋገር ትራምፕን በስልጣን ለመቆየት ሲሉ ምርጫዎች ለእነሱ በሚያጋድሉበት መንገድ ከሚያመቻቹት አምባገነኖችና ፍጹማውያን ገዢዎች በአንድ እርምጃ ርቆ ያስጠጋቸዋል ሲሉ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የአናሳዎቹ መሪ ቻክ ሹመር ነቅፈዋል። የፕሬዚደንቱ አነጋገር ዲሞክራሲያዊ አይደለም የአሜሪካዊ ባህሪንም አያንጸባርቅም። አሳፋሪ ነው። የፕሬዚደንቱ አባባል በምርጫ ማሸነፍ ከምርጫው ተአማኒነት በላይ ነው የሚል እምነት እንዳላቸው ያሳያል ብለዋል ቻክ ሹመር። ህንድ የራስዋን የጠፈር ጣቢያ የመስረት እቅድ እንዳላት አስታውቃለች። የህንድ የጠፈር አገልግሎት ሊቀ መንበር ኬ ሲቨን ዛሬ ለጋዜጠኞች በሰጡት መግለጫ ህንድ እንደ አውሮፓ አቆጣጠር በ2030 ዓ ም ከ11 ዓመታት በኋላ ማለት ነው ሃያቶን የሚሆን የጠፈር ጣቢያ የመስረት እቅድ አላት ብለዋል። ህንድ የጠፈር ጣቢያውን ምስረታ በሚመለከት ከማንኛውም ሀገር ጋር አትተባበርም ሲሉ አክለዋል። የጠፈር ጣቢያው የሚያስፈልገው የመጀመሪያውን የህንድን የሰዎች የጠፈር በረራን ለመደግፍ ነው ብለዋል። ለአካለ መጠን ያላደረሱ ልጆችን በስራ ማሰማራት እንዲቆም የዓለም የሥራ ድርጅት አይኤልኦ ጠየቀ። እንዲህ ዐይነቱ ተግባር በዓለም ዙሪያ በብዙ ሚሊዮኖች የሚቆጠሩ ልጆችን ሰለባ ማድረጉንም ድርጅቱ አክሎ ጠቁሟል። ዛሬ የልጆች በሥራ ላይ መሰማራት ተቃውሞ ታስቦ ከዋለበት ከጄኔቭ ከተማ ሌሳ ሽላይን ያጠናቀረችው ዘገባለ ትዝታ በላቸው ታቀርበዋለች። በዓለም ዙሪያ ያለ ዕድሜያቸው በስራ ተሰማርተው የስቃይ ሕይወት ከሚገፉ 152 ሚሊዮን ልጆች መካከል የአምስት ዓመት ሕፃናት ሁሉ እንደሚገኙበት ተነግሯል። ብዙዎቹ በጣም በትንሽ ክፍያ ወይንም ያለምንም ደሞዝ፣ አካላዊ ጥቃት እየደረሰባቸው በባርነት አያያዝ ረጅም ሰዓታት እንደሚሰሩ ታውቋል። ከነዚህ ገሚሶቹ ለበሽታ በሚያጋልጣቸው እድሜያቸውን በማይመጥን አደገኛ ሁኔታ ውስጥ እንደሚሰሩ ዓለም አቀፉ የሙያተኞች ድርጅት አየሎ ዘግቧል። አብዛኞቹ በማዕድን ቁፋሮ በግንባታ ስራ በእርሻ በአሳ ጠመዳና በቤት ውስጥ አገልጋይነት እንደተሰማሩ ነው ድርጅቱ የሚናገረው። ቤቲ አንድሬስ ፋንዳመንታል ፕሪንሲፕልስ አንድ ራይትስ አት ወርክ የተባለው የሙያተኞቹን መብት በቅርብ የሚከታተል የአይ ኤል ኦ መስሪያ ቤት ክፍል ኃላፊ ናቸው። የመጨረሻው ጎጂና ዝቅተኛ የሆነ ስራ አይነት፣ ለምሳሌ በሴተኛ አዳሪነት፣ ለዕዳ እንደ መያዣ የተሰጡ ልጆች የማይሽር አካላዊና ስነ ልቦናዊ ጉዳት ይደርስባቸዋል ብለዋል። ባለም አቀፍ የሙያተኞች ድርጅት ግምገማ የመጨረሻው መጥፎ የሚባል የልጆች የሥራ ስምሪት አካላዊ እድገታቸውንና ሞራላዊ ደህንነታቸውን የሚጎዳ ነው። ሕፃናት በግዴታ ከቦታ ቦታ እንዲዘዋወሩ ሲደረጉ፣ ለትጥቅ ትግል ሲመለመሉ፣ የማይሽር ጠባሳ ይተውባቸዋል። የህጻናትን በከባድ ስራ ተሳትፎ በመቀነስ የኤስያና የላቲን አሜሪካ ሀገሮች መሻሻል እንዳሳዩ፣ በአፍሪቃ ታይቶ የነበረው ትንሽ የመሻሻል ፍንጭ ተመልሶ እንደጠፋ የሙያተኛ መብት አስከባሪ ድርጅት መሪ ቤቲ አንድሬስ ይናገራሉ። የሆነ ሆኖ የአፍሪቃ ህብረት ችግሩን ለማስወገድ የወሰደው እርምጃ አበረታች ነው ይላሉ። የአፍሪቃ ህብረት ከተባበሩት መንግስታት የዘላቂ ልማት ግብ ጋር በማያያዝ የህፃናትን ያለ እድሜ በስራ ተሳትፎ የሚያግድ የአስር ዓመት የስራ እቅድ እየነደፈ መሆኑን ተናግረዋል አንድሬስ። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃር ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ሰኔ 6 2011 ዓ ም ምሽት ፕሮግራም ነው። የኢትዮጵያ ወጣትና ፖለቲካ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳየ። በየአካባቢው የሚፈጠሩ ግጭቶች፣ መፈናቅሎች፣ ድንበር ይሄ የኔ ነው ይሄ የኔ ነው ተብሎ የሚገባው አተካራ እና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህሉና ሁሉ አደጋ ላይ እንደሚገባ ያረጋገጥንበት ነው። ኦልሞስት አሁን አረጋግጣልና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ግንኙነት ኃላፊ ናትናኤል ፈለቀን በዚህ ምሽት ለጭውውት ይዘናል አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል በኢትዮጵያ የሰሞኑ የኢንተርኔት አገልግሎት መቋረጥ እያነጋገረ ነው የአስረኛና የመሰናዶ ትምህርቶች ብሔራዊ ፈተናዎች ስርቆት ስጋት በምክንያትነት ቢገለጽም አስፈላጊውን ሁሉ ጥንቃቄ አድርጌአለሁ፣ ያለው የትምህርት ሚኒስቴር ግን ያለምንም ችግር እየተካሄደ መሆኑን ይናገራል። ፈተናው የትምህርት ሚኒስትሩን ዶክተር ጥላዬ ጌጤን ማምሻውን በስልክ ያነጋገረው አሉላ ከበደ ተከታዩን አጠናቅረዋል። የመብራትና ውሃ መቋረጥ የዕለት አጋጣሚው ለሆነው ነዋሪ፣ ይልቁንም ለሩቅ ተመልካቹ የኢንተርኔት ችግር በምክንያትም ያለ ምክንያትም ቀለል ተደርጎ ይታይ ይሆናል። እንደ መብራትና ውሃም ባይሆን ኢንተርኔት የግድ የሆነባቸውን ጉዳዮች ቆየት ብለን እንመለከታለን። ለሰሞኑ የኢንተርኔት አገልግሎት ሄደት መለስ ማለት ታዲያ በምክንያትነት የተወሳው የብሔራዊ ፈተናዎች ስርቆት ስጋት እንደሚባለው አይደለም የሚለው የትምህርት ሚኒስቴር ፈተናዎቹን ለመስጠት የሚያስፈልገኝን ሁሉ ጥንቃቄ አስቀድሜ አድርጊያለሁ ይላል የኢትዮጵያ የትምህርት ሚኒስትር ዶክተር ጥላዬ ጌጤ በአስረኛ ክፍል አንድ ነጥብ አምስት ሚሊዮን ተማሪዎች ከሰኞ እስከ ትናንትና ሮብ ድረስ በሁለት ሺ ስምንት መቶ የፈተና ጣቢያዎች ሰላማዊ በሆነ ሁኔታ ተፈትነው ምንም አይነት ችግር ሳያጋጥም ፈተናቸውን አጠናቀው ወደ ወላጆቻቸውና ወደየአካባቢያቸው ወደ ክረምት ረፍታቸው ሄደዋል። ዛሬ የአንድ ሺ ስልሳ ስድስት ትምህርት ቤቶች ውስጥ ሶስት መቶ ሀያ ሁለት ሺ ሁለት መቶ ሰላሳ ስምንት የመሰናዶ ሁለተኛ ደረጃ ትምህርት ቤት ተማሪዎች በሀያ ሺ ሰባት መቶ ሀያ ስድስት የፈተና አስፈጻሚዎች በሀገራችን የተለያዩ አካባቢዎች ፈተናውን መፈተን ጀምረው የእንግሊዝኛ ቋንቋ ፈተና ጠዋት ከሰዓት በኋላ ደግሞ የሁለቱ ሂሳቦች የሶሻል ሳይንስ ተማሪዎችና ለተፈጥሮ ሳይንስ ተማሪዎች ለየራሳቸው የተዘጋጀ ፈተና ተፈትነው በሰላም ተጠናቋል። በተመሳሳይ መልኩ ደግሞ የአስረኛ ክፍል የተማሪዎች የመልስ ወረቀት በሀገሪቱ ውስጥ ወደ ክላስተር ማዕከሎች እያሰባሰብን ነው። የተለየ መሆኑ የተገለጸው ቅድመ ዝግጅት የአየር ኃይልና የመከላከያ ሰራዊትን ድጋፍ ጭምር መውሰዱንም ዶክተር ጥላይ ያስረዳሉ። በዝግጅቱ በህትመቱ፣ በማሸጉ ስርዓት ደህንነቱ ተጠብቆ በዘመናዊ ቴክኖሎጂ ታግዞ እንዲታተም እንዲታሸግ በሰላሳ ሺህ ሸራዎች ነው። በአንድ መቶ ሰላሳ በላይ በሚሆኑ የጉዞ ሩቶች የክረምቱ ሁኔታ ሊያጓጉዝ ባልቻለባቸው የሀገራችንን አካባቢዎች እና የጸጥታ ችግር ባለባቸው በኢትዮጵያ አየር ኃይል እና በመከላከያ ድጋፍ ፈተናዎቹ በሁሉም ቦታ እንዲሰጡ ተደርገዋል። እያነጋገረ ስላለው የኢንተርኔት አገልግሎት መቋረጥ ግን የብሔራዊ ፈተናዎች ስርቆት ጉዳይ ፈጽሞ ምክንያት አይደለም ሲሉ ዶክተር ጥላዬ አጽንኦት ሰጥተው ተናግረዋል። የኢንተርኔቱን መቋረጥ በተመለከተ የትምህርት ሚኒስቴር ስራ ሳይሆን የኢትዮ ቴሌኮም ስራ ነው። እንድ ነገር ግን እኔ ማረጋግጣለሁ፣ ፈተናው ግን አልተሰረቀም። የአስረኛ ክፍል አገር አቀፍ ፈተናዎች በሞባይል መልእክት የፈተና መልሶችን ሲቀያየሩ እንደተያዙ ትምህርት ሚኒስቴር ቀደም ሲል ገልጾ የነበረውን አነሳውባቸው ዶክተር ጌጤ ዶክተር ጥላዬ የአሳሳች መልሶች ስርጭት ያሳሰበው የሚኒስትር መስሪያ ቤታቸው የወሰደውን እርምጃም ገልጠዋል። ለመልቀቅና ለማለዋወጥ የሞከሩት በሙሉ ከመቶ ሰዎች በላይ ተማሪዎችን እያሳሳቱ ስላስቸገሩ እነሱም በቁጥጥር ስር ውለዋል። በምክንያትነት የተገለጸውን የትምህርት ፈተናዎች ስርቆት ለኢንተርኔት አገልግሎት መቋረጥ ማለት ነው። የትምህርት ሚኒስትሩ ዶክተር ጥላዬ ጌጤ የሰጡትን አስተያየት ነበር፣ አድማጮች የተከታተላችሁት። አገልግሎቱንና እንዲሁም የፈጠራቸውን ፈተናዎች በተመለከተ ቆየት ብለን የምንመለስበት ከሪፖርተሮቻችን ጋር ያደረግነው ውይይት ወደ ኋላ ይቀርባል። አሉላ፣ አመሰግናለሁ ለዘገባው። ግን ከስቱዲዮ ከመልቀቄ በፊት እስቲ አንድ ጥያቄ ላንሳልህ። ምናልባት ከትምህርት ሚኒስትሩ ዶክተር ጥላዬ ጋር ያነሳችሁት ጉዳይ ካለ ወይም ከሌላ ቦታም የሰማኸው ካለ፣ በእርግጥ ባለፈው ዓመታት እነዚህ የሁለተኛ ደረጃ መልቀቂያ የአስረኛና የመሳሰሉ ፈተናዎች ይሰረቁ እንደነበረ በኢንተርኔት እና በግልጽም ይሄ መነገሩ ይታወቅ ነበረ። በአሁኑ ሁኔታ ግን ዛሬ እንደሰማናቸው የትምህርት ሚኒስትሩን አለመሰረቁን እና በቂ ዝግጅት ማድረጋቸውን በጥሩ ሁኔታ ፈተናዎች እየተካሄዱ መሆናቸውን ነው የገለጹት። ምንድን ነው ታዲያ ምክንያቱ የ የኢንተርኔት መቋረጥ ትናንትናም ከትናንትና ወዲያም በጣም ብዙ ችግር ነበረ። ከሪፖርተሮቻችን ጋር በአግባቡ እኛ መገናኘት አልቻልንም። ያወቅኸው ነገር ይኖር ይሆን? በዚህ በኩል ሰለሞን፣ ትልቁን ጥያቄ ነው ያነሳኸው። በዶክተር ጥላዬ ተደጋግሞ እንደተመለሰው የኢንተርኔት ጉዳይ ሲመጣ እኛን አይመለከትም ነው እያሉን የነበረው። በትክክልም እሳቸውን አይመለከትም። በምክንያትነት መቅረቡ ነው ትምህርት ሚኒስቴርን እንድንጠይቅ ያደረገን። የፈተናዎች ስርቆት ቀደም ሲል ባለፉት አመታት የዛሬ ሁለት አመት ግድም እንዳልከው ምን ይመስል እንደነበረ ከነትር ምሱ እናስታውሳለን። የፈተና ስርቆት ደግሞ ተግቶ ላጠናው ተማሪ ሌላ ፈተና ነው ራሱን የቻለና ብዙ የሚነሱ አብረው የሚነሱ ጉዳዮች ይታያሉ። ለዚያ ብለውም ይመስላል ቀደም ብሎ ሰለሞን እንደሰማኸው የመከላከያ ሰራዊትን የአየር ኃይልን መጠቀማቸውን ያልተወሰደባቸው ሁለት አካባቢዎችን ይገልጻሉ። አንዱ በጸጥታ አንዱ በአካባቢው ባለ ሁኔታ ብለዋል። ሁለት ትምህርት ቤቶች ጣቢያዎች ብቻ ነው የሚያነሱት ዋናው የተባለው አገልግሎት ሰጪው ክፍል ነው፣ እና የሚመልሰው ለነገ ቀጠሮ ተሰጥቶናል። አዎ፣ የቴሌኮሙኒኬሽን መስሪያ ቤት በቂ መልስ አልሰጠም። ሌሎች ቦታዎች የቀረቡት ዘገባዎች ግን ሌላ መስሪያ ቤትን እንደሚመለከት ነው። የቴሌኮሙኒኬሽን የተለመደ አገልግሎት የማቋረጥ ፍላጎት ኖሮን አይደለም ከአቅም በላይ የሆነ ምክንያቱም አጥጋቢ የሆነ ነው የሚል ምላሽ ነው የሰጠው። ወይም ተቆጣጣሪው ባለስልጣን ይኖራል ይሄንን የሚመራው ልክ ነው። አመሰግናለሁኝ አሉላ። እንግዲህ ክቡራትና ክቡራን አድማጮች ሁኔታው ምን እንደሚመስል እየተከታተልን እናቀርብላችኋለን። በተከታታይ ሪፖርተሮቻችንም አዲስ አበባም በየቦታውም ያሉት እየሰሩበት ነው ያሉት። ለዛሬ በዚ እዚሁ በዚህ ዘገባ ላይ በድጋሚ አመሰግናለሁ አሉላ። አሁን ነጻ ወደ ተከታዩ ዝግጅት እንለፍ። ከአሜሪካ ድምጽ መጽሔት ነው እያደመጣችሁት ያላችሁት። የመጽሔቱ ዘገባዎች ቀጥላሉ። ወደ ተከታዩ ዝግጅት ስናልፍ ወደ ተከታዩ ዘገባ ስናልፍ ወደ ነቀምት ነው የምንሄደው። ነቀምት ከተማ ውስጥ ትናንት ምሽት ላይ በአንድ ሆቴል ላይ በተጣለ የእጅ ቦምብ አደጋ አንድ ሰው ተገድሏል። ዘጠኝ ሰው መቁሰሉም ተሰምቷል። የለም ሰባት ነው የሚባል አለ። ችግሩ ግን ነበረ። ማምሻውን በዛው በአካባቢው የሚገኘውን ሪፖርተራችንን ናኮር መልካን በስልክ አግኝቸው ነበረ። ናኮር እንደምን አመሸህ? እንደምን አመሸህ፣ ሰለሞን። ሰላም ነው? ሰላም፣ እግዚአብሔር ይመስገን። ካንተ ጋር ብቻ ጥሩ ነገር አይሰማም። እና እስኪ ምንድን ነው ነቀምት ከተማ ላይ የተፈጠረው ነገር? አመሰግናለሁ ሰለሞን። ትናንት አመሻሹ ላይ አንድ ሰዓት ገደማ ላይ ሶከም በሚባል ሆቴል ላይ ጥቃት ተሰንዝሯል። የቦምብ ጥቃት ነበረ። የሆቴሉ ባለቤት አቶ ፈለቀ አለሙ እንደነገሩኝ ከሆነ ተወረወረው የእጅ ቦምብ የአንድ ሰው ህይወት አልፏል። ዘጠኝ ሰዎች ደግሞ የመቁሰል አደጋ አጋጥሟቸዋል። ህይወቱ ያለፈው ሰው ከሌላ ቦታ ለልምምድ የመጣ ተማሪ መሆኑንም እንደዛው ጠቅሰውልኛል። የተጎጂ ቤተሰብን ለማግኘት ያደረግኩት ጥረት አልተሳካልኝም። የቆሰሉት ዘጠኝ ሰዎች አምስቱ የሆቴሉ ተገልጋዮች፣ ደንበኞች ሲሆኑ አራቱ ደግሞ የሆቴሉ አስተናጋጆች መሆናቸውንም እንዲሁ ጨምረው የሆቴሉ ባለቤት አቶ ፈለቀ ነግረው ነግረውኛል ማለት ነው። ተገደለ የተባለው ተማሪ ወዲያው ነው ህይወቱ ያለፈው ወይስ ወደ ሆስፒታል ከተወሰደ በኋላ ነው? ይህንንም በተመለከተ ለማጣራት ወደ ነቀምቴ ስፔሻላይዝ ሆስፒታል ሄጄ ነበር። ሜዲካል ዳይሬክተሩ ወይም የህክምና ክፍል ኃላፊውን ላገኛቸው አልቻልኩም። ደውዬላቸው ነበር፣ ስልካቸውን አላነሱልኝም። ግን ከተጎጂዎች መካከል ሁለት የሆቴሉ አስተናጋጅ የነበሩ ወጣቶችን አግኝቼ አነጋግሬ ነበረ። አንደኛው ታሪኩ የሚባል የሆቴሉ አስተናጋጅ የነበረ ልጅ ሲሆን ትናንት ምሽት ከሌሊቱ ዘጠኝ ሰዓት ላይ ጉዳቱ ሲብስበት ወደ ወለጋ ዩኒቨርሲቲ ሪፈራል ሆስፒታል እንደ ተሸኘና እዛ ህይወቱ እንዳለፈ መስማቱን ከተጎጂው ወጣት ለማረጋገጥ ይች ያለው ይህንን መረጃ ግን ከከተማውም ሆነ ከሆስፒታሉ ለማረጋገጥ ያደረግኩት ጥረት አልተሳካልኝም። ሰለሞን፣ እያነጋገርካቸው ሰዎች ምናልባት የነገሩ ነገር ካለ ምን ያህል ጊዜ ወስዷል? የህክምና እርዳታ ለመስጠት ለእነዚህ ተጎጂዎች ወይም ትናንት እዛ ፈጥኖ የደረሰ አካል ነበረ በወቅቱ በወቅቱ ፍንዳታው እንደደረሰ ወደ ሆስፒታል መወሰዳቸውን ነው የሰማሁት አንዳንዶቹ በባጃጅ ሌሎቹም እንዲሁ የህክምና አገልግሎት ያገኙበት ሁኔታ ነው ወደ ሆስፒታሉ ሄደው ምክንያቱም ሆስፒታሉ ብዙም ሩቅ አይደለም ከአካባቢው አንዱ ተጎጂ እንደነገረኝ ግን እሱ በባጃጅ ነበረ ወደ ቦታው የደረሰው ምሽት ላይ ሁሉም ወደ ሆስፒታሉ ህክምና ለማግኘት መድረሳቸውን ነው የነገረኝ ወጣቱ ማለት ነው ከወጣቱ ለማረጋገጥ እንደቻልኩኝ ግን እሱ በራሱ ትራንስፖርት ባጃጅ በሚባለው መጓጓዣ ከጓደኛው ጋር ሆስፒታል ደርሶ ህክምና እንደተደረገለት ነው የነገረኝ የሆቴሉ አስተናጋጅ የነበረው ታሪኩ የሚባል ወጣት ማለት ነው ስለዚህ ያ ህይወቱ ያለፈው ተማሪ ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው እነሱ ናቸው የወሰዱት ከደረሰ በኋላ ይህንም በተመለከተ መረጃውን ለማጣራት በጣም ሞክሬ ነበረ ግን አላገኘውኝ። የሆስፒታሉን ዳይሬክተርም የህክምና ክፍል ኃላፊ ለመጠየቅ ስልክ ደውዬላቸው ነበረ ላረጋግጥ አልቻልኩም። አደጋውን ማን እንደጣለው፣ ለምን እንደጣለው ይታወቃል። ናኮር አዎ፣ ይህንን በተመለከተ የሆቴሉን ባለቤት ምንድን ነው ይሄ አደጋ ከምን የተነሳ ነው የደረሰው የሚል ጥያቄ ጠይቄያቸው ነበር። እሳቸው ከማንም ጋር የግል ቂምም ሆነ ጥላቻ እንደሌላቸው፣ ማንንም እንደማይጠረጥሩ ነው የነገሩኝ። ይህንን ጥያቄ ወደ ከተማው ምክትል ከንቲባ ይዤ ጎራብዬ ነበረ። አቶ ጫላ ገመዳ ቦምቡ መፈንዳቱን እንዲሁ አረጋግጠውልኛል። አንድ ሰው ነው መሸት ያለፈው። የተወሰኑ ሰዎች ቆስሎ በሐኪም መሰራ በታይታቸው ነው የሚገኘው። እንግዲህ ከበስተጀርባ ያለው ነገር ምንድን ነው? አድራጊው ማን ነው የሚለውን ብለው በተደጋጋሚ ጠይቀኛል። ይህን ለማወቅ ነው ምርመራ ያካ፣ ነው አድራጊው ማን ነው የሚለውን ከምርመራ በኋላ ከተጠራ በኋላ የሳቢ ደረት ለመሻለው በተመሳሌ ደረጃ ይካሌ ነው ብሎ ማለት ጥሩ ስለማይሆን ማለት ነው። ከበስተጀርባ ያለው አላማ ምንድን ነው የሚለውም ከወሬ እየተጠራ ነው ያለው። ከወሬ በግልጽ ኢትዮጵያን ብሎ አላፊ ምት ነው ያለውን ዓላማ ማወቅ አስቸጋሪ ነው የሚሆነ ይህንን ጥያቄ ይዤ የአካባቢው የማዘዣ ማዕከል ወይም ኮማንድ ፖስት አባል ናቸው ወደ ተባሉት ኮማንደር እና ስማቸውን ለጊዜው ማግኘት ወዳልቻልኩት ደውዬ ነበረ። በስፍራው አልነበርኩም ስለዚህ ጉዳይ አላቅም የሚል መልስ ነው የሰጡኝ። ሌላ ታረቀኝ የሚባል የማዘዣ ማዕከሉ አባል ወደ ሆነ ግለሰብም እንደዛው ደውዬ እሳቸውም በአካል ካልመጣ መረጃውን አንሰጥም ነው ያሉኝ ጽፈት ቤታቸውን እንዲነግሩኝ ሲጠይቃቸው ስልካቸውን በመዝጋታቸው ደጋግሜ ስደውል ባለማንሳታቸው በዚህ ዙሪያ ተጨማሪ መረጃዎችን ለማሰባሰብ አዳጋች ሆኖብኛል ሰለሞን በአቶ ፈለቀ አለሙ ሆቴል ላይ አደጋ ሲጣል የመጀመሪያው አይደለም ብለኸኝ ነበር ቀደም ብለህና እስቲ ስለዚህ ትንሽ ዘርዘር አድርገህ ንገረኝ ባለፈው ሳምንት ረቡዕ ከምሽቱ አንድ ሰዓት ተኩል ገደማ ፋክት በሚባል የአቶ ፈለቀ አለሙ ሆቴል ላይ ሌላ የእጅ ቦምብ ተወርውሮ ሰባት ሰዎች በቦታው መቁሰላቸውን ከሆቴሉ ባለቤት እና ስራ አስኪያጅ መረዳት ችለን ነበረ። ይህንን ዘገባ ሰርተን ነበር። በወቅቱም እሳቸው የሚጠረጥሩት አካል እንደሌለ ነው የነገሩኝ። ሆኖም ግን በዛ ሰሞን በመቀምቴ ከተማ አገልግሎት ማቆም አድማ እንደሚካሄድ በማህበራዊ ድረገጽ ተነግሮ እንደነበረና እሳቸው ግን እንደ ማንኛውም የከተማው አገልግሎት ሰጪ በጠዋቱ አገልግሎት መስጠት መጀመራቸውን ምናልባት ጥቃቱም አገልግሎት በመስጠታቸው የተሰነዘረ ሊሆን እንደሚችል ጥርጣሬ እንዳላቸው ነግረው ነበረ። ከዛ በኋላ የትናንት ምሽቱ ሌላ የቦምብ ፍንዳታ ሶከን በሚባል የራሳቸው ሆቴል ላይ እንዲሁ ድጋሚ ደርሷል ማለት ነው። ከዚህ ጀርባ ያለውን እኔ ማወቅ አልችልም፣ ለፈጣሪ አሳልፌ እሰጥቻለሁ የሚል መልስ ብቻ ነው ይሰጡኝ። ባለፈው ሳምንት ግን ይህንን ያደረገ አካል መንግስት ተከታትሎ ቁጥጥር ስር አውሎ የበላይነትን እንዲያረጋግጥ ተጠይቀው እንደነበር ይታወሳል። የባለፈው ሳምንት ጥቃትን በማስመልከት ሶስት የተጠረጠሩ ሰዎች በሕግ ጥላ ስር እንደሚገኙ ተነግረው ነበረ። እሱን ተከትሎ ግን ምክትል ከንቲባው ትናንት ምሽት የተደረገው የቦምብ ጥቃትን እንደሚያወግዙና ይህንን ያደረጉ አካላትን ክትትል በማድረግ በቁጥጥር ስር እንዲውሉ ህብረተሰቡም ተሳትፎ እንዲያደርግ ጥሪ አቅርበዋል። የከተማው የጸጥታ ሁኔታ ከጊዜ ወደ ጊዜ አስጊ የሆነ በመምጣቱ ህብረተሰቡ ውይይት እንዲያደርግና ወንጀለኞችን ወይም በወንጀል ድርጊት የሚጠረጠሩ ግለሰቦችን አሳልፎ እንዲሰጥ ጥሪ አቅርበዋል። ናኮር እንግዲህ ይህንን ሁኔታ እየተከታተል ከሰሞኑም ተጨማሪ ዘገባዎች ታደርሰናለን። ሁለት ሳምንት ባልሞላ ጊዜ ውስጥ ሁለተኛ ሰው መገደሉ ነው በተመሳሳይ ጥቃትና ና ባለስልጣናቱም ከምክትል ከንቲባው በስተቀር ክፍት አይደሉም እስካሁን እና ለተጨማሪ ዘገባዎች ከሰሞኑ ደግሞ እንጠብቅሃለን ዘርዘር ካለ ማብራሪያ ጋር አመሰግናለሁ፣ ለዘገባህ ናኮር፣ እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ ሰለሞን። እኛም ናኮርንና ሰለሞን እናመሰግናለን። የኢትዮጵያ የብሔራዊ እርቅ ኮሚሽን አባላት ኬንያ ውስጥ ስልጠና ላይ ናቸው። ቡድኑ ዛሬ ከኬንያ ተቀናቃኝ ፓርቲ መሪ ራይላ ኦዲንጋ ጋር ተገናኝተዋል። ገልሞ ዳዊት ተጨማሪ አለው ከኬንያ ና ከደቡብ አፍሪካ ልምድ ለመቅሰም ናይሮቢ ኬንያ የገቡት የኢትዮጵያ የብሔራዊ እርቅ ኮሚሽን አባላት ዛሬ ከኬንያ ተቀናቃኝ ፓርቲ መሪ ራይላ ኦዲንጋ ጋር ተገናኝተዋል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር መለስ አለም ራይላ ለቡድኑ መልእክት ማስተላለፋቸውን ገልጸዋል። የቀድሞ ጠቅላይ ሚኒስትር ኬንያ ውስጥ ድህረ ነጻነት ጊዜ ጀምሮ አገሪቱ የመጣችበትን የውጣ ውረድ ታሪክ ለማስረዳት ሞክረዋል። አሁን በኬንያው ፕሬዚደንት ኡሁሩ ኬንያታና በተቃዋሚው መሪ ራይላ አሞሎ ኦዲንጋ መካከል አዲስ የእርቅ የሰላም ጥረት እየተካሄደ ነው። እነሱ በእንግሊዝኛው አንድ ሼክ ይሉታል። የዚህን ትርጉም በመሪዎች መካከል ያለ መቀራረብ ና የይቅር ባይነት እንዴት ወደ ህዝቦች ሊወርድ እንደሚችል ለማሳየት ሞክረዋል። ተቃዋሚው መሪ በየትም ቦታ የፖለቲካ መሪዎች በሊቃን መካከል የሚደረግ መቀራረብና ችግሮችን ለመፍታት ያለ ዝግጁነት ህዝቡን ይለውጠዋል፣ የሚል ነው አንደኛው። ሁለተኛ ኢትዮጵያ ይህንን ለመሻገር የሚያስችል ታሪካዊ ሁኔታ ላይ ትገኛለች። በጋራ መስራት ይኖርባችኋል። የሂሊንግ ፕሮሰስ የረዥም ጊዜ ሂደት ነው። ቁርጠኝነት፣ ሐቀኝነት፣ ከቀመኝነት መራቅ ይጠይቃል። ዘረኝነትና ጎሰኝነት የአፍሪካውያን ችግር ነው ካንሰር በሚል ነው እሳቸው ሲገልጹት የነበረው እና ኢትዮጵያ ወደ ገናናነተዋ ታሪኳ ለመመለስ መልካም አጋጣሚን አግኝታለች። የብሔራዊ እርቅ ኮሚሽን ይህ እንዲሆን ከፍተኛ ኃላፊነት አለበት። ኢትዮጵያውያን ያለፈውን በጎ ታሪካቸውን ይዘውና አቅበው ክፉ የሚሉትን ደግሞ ምዕራፉን ዘግተው ወደ አዲስ የልማት ምዕራፍ መግባት አለባቸው። ጎረቤቶቻችን ሊደግፉን ዝግጁ ሆኑ፣ በተለይም ኬንያ ተናግረዋል ራይላው ዲንግ አምባሳደር መለስ እንዳሉት ቡድኑ ከራይላ ኦዲንጋ በተጨማሪ ከተለያዩ የኬንያ መንግስት ተወካዮችና የሀገሪቱ እርቅ ሰላም አፈላላጊ መስሪያ ቤቶች ጋር ተገናኝተው ምክክር አድርገዋል። ኢትዮጵያውያን የራሳቸው የግጭት አፈታት ዘዴ ቢኖራቸውም ከጎረቤት ሀገሮችም ልምድ መቅሰም አስፈላጊ መሆኑን አምባሳደር መለስ ተናግረዋል። ሰልጣኞቹ በቆይታቸው በሰላም ግንባታ አካሄድ ላይ የኬንያ የሁለት ሺህ ሰባት ና ስምንት ተከስቶ የነበረውን የፖለቲካ ቀውስ ተከትሎ የተቋቋመው የሀቅና ፍትህ አፈላላጊ ኮሚሽን የመሄድበት የስራ ሂደት ያጋጠሙት ችግሮች፣ ዝርዝር የልምድ ልውውጥ አድርገዋል። በተመሳሳይ ከአፓርታይድ ስርዓት መገርሰስ በኋላ በደቡብ አፍሪካ የነበረው ሀቅና እርቅ አፈላላጊ ኮሚሽን በተመሳሳይ በሀገሪቱ የነበረውን ችግር ፈቶ ደቡብ አፍሪካ ወደ አዲስ ምዕራፍ እንድትሸጋገር እንዴት እንደሰሩ፣ ምን ያጋጠሟቸው ችግሮች እንዳሉ፣ በአጠቃላይ የኬንያንም የደቡብ አፍሪካንም ልምድ ለማየት ሞክረዋል። በኢትዮጵያ በኩልም ኮሚሽኑ ከሚያደርገው እንቅስቃሴ ባለፈ እንደየ አካባቢው ተጨባጭ ሁኔታ እንደየ ቦታው የሎካል የሀገር በቀል ልምዶችን መጠቀም እንዴት እንደሚቻል የሚያሳይ ትምህርት ተወስዷል። ስልጠናውና ልምድ ልውውጡ ኬንያ ባለው የኢትዮጵያ ኤምባሲ የተዘጋጀ ሲሆን ዘጠኝ አባላት ላለው የኢትዮጵያ ብሔራዊ ኮሚሽን ቡድን የደቡብ አፍሪካና የኬንያ የብሔራዊ እርቅና ሀቅ አፈላላጊ ኮሚሽን አባላት ስልጠናውን ሰጥተዋል። በኬንያ ያለው ኢትዮጵያ ኤምባሲ እንዳስታወቀው ለስልጠናው ድጋፍ ያደረገው መቀመጫውን እንግሊዝ ሀገር ያደረገው ኮንሲሌሽን ሪሶርስስ የተባለ መንግስታዊ ያልሆነ ድርጅት ነው። ለአሜሪካ ድምጽ ግልሞ ዳዊት ከናይሮቢ አሁን ደግሞ አድማጮች ወደ ሱዳን ጉዳይ እናመራለን። የሱዳን ወታደራዊ ሽግግር ሸንጎ እና ተቃዋሚዎቹ ሲቪላዊ አስተዳደር መሰረትን በተመሰረተ ተቋርጦ የቆየውን ድርጅታቸውን ለመቀጠል ድርድራቸውን ለመቀጠል ተስማምተዋል። የሚመሰረተውን መንግስት የሚቆጣጠረው ወገን የትኛው እንደሆነ ግን ለጊዜው ግልጽ አይደለም። ዩናይትድ ስቴትስ አንጋፋ ዲፕሎማቷን አምባሳደር ዶናልድ ፑትን የሱዳን ልዩ መልእክተኛው አድጋ ሾማለች። ናባ ሞሂድን ከካርቱም እና ማይክል ብራውን ከዋሽንግተን ያጠናቀሯቸውን ዘገባዎች ቆንጅት ታየ አዘጋጅተዋለች። ቀጥሎ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሁለቱን ወገኖች ለመሸምገል ወደ ካርቱም ያደረጉትን ጉብኝት ተከትሎ ወታደራዊው ሸንጎና ተቃዋሚዎቹ ውይይታቸውን ለመቀጠል በሚያስችሏቸው ነጥቦች ላይ ከመግባባት መድረሳቸውን በሱዳን የኢትዮጵያ አምባሳደርና በሀገሪቱ እርቅ ጉዳይ የጠቅላይ ሚኒስትር አብይ ልዩ መልክተኛ አምባሳደር መሐሙድ ድሪር አስታውቀዋል። ድርድራቸው በዚሁ ሳምንት ውስጥ ይቀጥላል ተብሎም ነው የሚጠበቀው። ተቃዋሚዎች የጸጥታ ኃይሎች ባለፈው ሳምንት በርካታ ሰዎች መግደላቸውን ተከትሎ የጠሩትን አገር አቀፍ የሥራ ማቆም አድማ አቋርጠዋል። ገዢው ወታደራዊ ሸንጎም የፖለቲካ እስረኞችን እፈታለሁ ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ትናንት በካርቱም ከተቃዋሚ መሪዎች ጋር ተገናኝተው ተወያይተዋል። ከዋናው የተቃዋሚ ቡድኖች ጥምረት የነፃነትና ለውጥ ኃይሎች ስብስብ መሪዎች አንዱ የሆኑት ማዳኒ አባስ ማዳን ከዋናው የዩናይትድ ስቴትስ የአፍሪካ ጉዳዮች ዲፕሎማት ጋር ከተነጋገሩ በኋላ በሰጡት ቃል የሽግግር መንግስት ለመመስረት የምናደርገውን ጥረት ዩናይትድ ስቴትስ ትደግፋለች ብለዋል። ዩናይትድ ስቴትስ የምትጫወተውን ሚና እንደምናደንቅ ለረዳት የውጭ ጉዳይ ሚኒስትሩ ገልጸንላቸዋል። እርሳቸውም ዩናይትድ ስቴትስ ሲቪላዊ የሽግግር መንግሥት እንዲመሠረት እንደምትደግፍ እና በጉዳዩ ከአፍሪካ ከሚመነጭ የመፍትሔ ሐሳብ ጎን እንደምትቆም ግልጽ አድርገውልናል። በሱዳን አብዮት በጣም ተደንቀዋል። የኋላ ኋላ ግቡን እንደሚመታም ያላቸውን ተስፋ ገልጠውልናል። የሱዳን የተቃውሞ እንቅስቃሴዎች ዋና አስተባባሪ የሆነው የባለሙያዎች ማህበር አባል ዩሴፍ አልጃላል የዩናይትድ ስቴትሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ጉብኝት በድርድሩ እንደሚያግዝ ተስፋ እንዳላቸው ገልጸዋል። የረዳት የውጭ ጉዳይ ሚኒስትሩ ጉብኝት የተቃዋሚዎቹንና የሽግግሩን ወታደራዊ ሸንጎ አቋሞች ለማቀራረብ የሚረዳ ይመስላል። በተለይ ደግሞ ተቃዋሚዎች ሕዝባዊ አድማውን አቋርጠዋል ገዢው ወታደራዊ ሸንጎም የፖለቲካ እስረኞችን ለቋልና ዩናይትድ ስቴትስ አንጋፋ ዲፕሎማቷን አምባሳደር ዶናልድ ቡትን የሱዳን ልዩ መልእክተኛዋ አድርጋ ሾማለች። ዶናልድ ቡት በፕሬዝደንት ባራክ ኦባማ አስተዳደር ዘመን የሱዳንና የደቡብ ሱዳን ልዩ መልእክተኛ ሆነው አገልግለዋል። በሱዳን እንደ አውሮፓውያን አቆጣጠር በ2022 ዓ.ም ምርጫዎች እስከሚካሄዱ የሚመሰረት አዲስ የሽግግር አስተዳደር የሚመራው በሲቪሎች ነው፣ በጦር ሰራዊቱ የሚለው ጥያቄ ግን አሁንም አጨቃጫቂ ነው። ተቃዋሚዎች የጦር ሰራዊቱ ከሰላሳ አመታት ዓመታት በኋላ ባለፈው ሚያዝያ ወር መጨረሻ ከስልጣን ያስወገዳቸውን የፕሬዝደንት ኦመር አልበሽርን መንግስት የሚተካ ሲቪል መራሽ መንግስት እንዲመሰረት ነው የሚፈልጉት። የተቃዋሚ መሪዎችና ገዚው ሸንጎ በጋራ ወታደራዊና ሲቪላዊ መንግስት ለማቋቋም ተስማምተው እንደነበረ ይታወሳል። ማንኛው ወገን አብላጫ መቀመጫ እንደሚይዝ ባለመስማማታቸው ድርድራቸው ተቋርጧል። ላለፉት ሁለት ወራት ካርቱም የመከላከያ ሚኒስቴር ህንጻ ደጃፍ የመቀመጥ ተቃውሞ ሲያደርጉ በሰነበቱት ላይ ባለፈው ሰኞ የጸጥታ ኃይሎች ተኩስ ከፈቱባቸው ከተቃዋሚ ወገን የሆኑ ሐኪሞች ከመቶ በላይ ሰዎች ተገድለዋል ሲሉ የጤና ሚኒስቴሩ በበኩሉ 61 ሰው ነው የተገደለው ብሏል። ሞሐመድ ማካዌ የፖለቲካ ተንታኝ ናቸው። የድርድሩ መቀጠል ውጥረቱን ሊያረግብ እንደሚችል ይናገራሉ ማ የስ ስትናፍ ሙፋወት ይዘተዋፈረተ ልኢራ የድርድሩን መቀጠል በተመለከተ ሁለቱ ወገኖች የፖለቲካ ፈቃደኛነቱ ካላቸው አሁን ያለው የሚሰቀጥጥ ድባብ ይረግባል። ጽንፍ ይዞ የተፋጠጠውን የፖለቲካ ሁኔታም ያከትመዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት አርብ ካርቱም ላይ የሁለቱንም ወገኖች መሪዎች አነጋግረዋል። ሁለቱ ወገኖች ወደ ድርድር ከገቡ ባለፈው ከተቋረጠበት ድርድራቸውን እንደሚቀጥሉ አንድ የጠቅላይ ሚኒስትሩ ተወካይ ማስገንዘባቸውን ዘገባው ጠቁመዋል። ሪፖርተራችንን ናባ ሞሄዲን፣ እንዲሁም ማይክል ብራውንን አቅራቢዋን ቆንጅት ታየንም አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አዲስ አበባ ላይ ከምሽቱ ሦስት ሰዓት ከ36 ደቂቃ የሆነ ነው። በ19 ና በ25 ሜትር ባንድ ነው አየር ላይ የምንገኘው በአጭር ሞገድ። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክና በትዊተርም ተከተሉን፣ ተነጋገሩ፣ ሐሳባችሁን አንሸራሽሩ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ የቪኦኤን አፕ ከፕሌይ ስቶር ወይም ከአፕ ስቶር ጭናችሁ በቀላሉ መከታተል ትችላላችሁ። ዝግጅቶቻችንን ክቡራትና ክቡራን አድማጮች አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። አዳነች፣ የሱዳን የተቃውሞ መሪዎች አድማዎችንና የህዝባዊ አልታዘዝ ባይነት ካቆሙ በኋላ የንግድ መደብሮች ተከፍተው መኪኖች በመዲናይቱ ካርቱም እየተሽከረከሩ ናቸው። የተቃውሞ መሪዎቹና የሀገሪቱ ወታደራዊ ገዢዎች ሱዳንን ወደ ሲቪል አስተዳደር ለመመለስ ዓላማ ንግግር ለመቀጠል ተዘጋጅተዋል። ሁለት ነዳጅ ዘይት ተሸካሚ መርከቦች ዛሬ በኦማን ባህረ ሰላጤ ላይ በተፈጸመባቸው ጥቃት ጉዳት ደርሶባቸዋል። በኢራን ጠረፍ ስትራቴጂያዊ በሆነው የባህር መስመር ላይ የደረሰው ጥቃት በመካከለኛው ምስራቅ ቀጠና ያለውን ውጥረት ያባብሳል ተብሏል። የኖርዌ የባህር ጉዳይ ባለሥልጣን በገለጸው መሠረት ባለቤትነቱ የኖርዌይ በሆነው መርከብ ሶስት ፍንዳታዎች እንደነበሩ ተገልጿል። በወንጀል የሚጠረጠሩ የሆንግ ኮንግ ተወላጆች ቻይና ተልከው እንዲፈረዱ የሚፈቅደውን ሕግ በመቃወም ከተሳተፉት ሰዎች ጋር ፖሊሶች ትላንት ተጋጭተው እንደነበር የሚታወስ ነው። የተቃውሞ ሰልፈኞቹ በሆንግ ኮንግ አደባባይ ላይ የነበራቸውን አቅርቦት ሲሰበስቡ ጸረ ሕዝባዊ መነሳሳት ፖሊሶች ይመለከቷቸው እንደነበር ታውቋል። አመሰግናለሁ አዳነች። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብ እና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገባ ነች። የምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው ነች። የዜናና የትንዝታኔው መጽሔት ክፍለ ጊዜ ተጠናቀዋል። እያስተናገድናችሁ ያለነው ሰሎሞን አባትና አዳነች ፍሳ ወደ ተከታዩ የምሽቱ ቅንብር እናልፋለን። ፖለቲካና የኢትዮጵያ ወጣት። የኢትዮጵያ ዘመናዊ የፖለቲካ ታሪክ ሲነሳ ያ ትውልድ በሚል ተለምዳዊ መጠሪያ የሚታወቀው ከአርባና አምሳ ዓመታት በፊት የወጣቶች ተሳትፎ ጉልህ ስፍራ ይይዛል። ያንን ንቅናቄ የተከተለው ታሪካዊ ክስተት የኋላ ኋላ ወጣቶች ከፖለቲካ ራሳቸውን እንዲያርቁ ምክንያት ሳይሆን እንዳልቀረ ይነገራል። አሁን አሁን ግን ወጣቶች ወደ ፖለቲካው እየተመለሱ መሆኑ ይታያል። በምዕራቡ ዓለም እንደ አውሮፓ አቆጣጠር በ1981 አንስቶ ባለፈው ጊዜ በኢትዮጵያ ከ1973ና 74 ዓ ም ማለት ነው የተወለዱ ወጣት ፖለቲከኞች ሚሌኒያ ፖለቲከኞች ወይም የአዲሱ ሚሌኒየም መዳረሻና መጀመሪያ ትውልድ ፖለቲከኞች የሚል መጠሪያ ተሰጥቷቸዋል። እኛም ይህንኑ መጠሪያ እንዋስና ከሚሌኒያ ፖለቲከኞች አንዱ ከሆነው ናትናኤል ፈለቀ ጋር ያደረግነውን ቆይታ እንጋብዛችኋለን። በወጣቶችና በፖለቲካ ተሳትፏቸው ላይ ከሀብታሙ ስዩም ጋር ተጨዋውተዋል። ናትናኤል ፈለቀ በጣም አመሰግናለሁ። ብዙ ጊዜ የኢትዮጵያ ፖለቲካ በስልሳዎቹና በሰባዎቹ ዘመን የተወለዱ ሰዎች ርስት ነው የሚባል አይነት ገለጻ አለ። በቃ ከዛ በኋላ የመጡ ሰዎች ያን ያህል የማይደፍሩት ያን ያህል ተሳትፎ የሌለው ነው ብላ ያስባሉ። አንተ ከወጣት አዲስ ፖለቲከኞቹ መንደር እንግዲህ ተቀላቅለሃል። እውነት የፖለቲካው ምህዳር ለወጣቶች የሚሆን ቦታ የለውጥ ቦታ ስላለው ነው ወይንስ ደግሞ ልሞክረው የተወሰነ ነገሩ ልየው ከሚል ሳቢ ነው የጀመርከው? ያው እንግዲህ የፖለቲካ ተሳትፎ ለማድረግ ኢትዮጵያ ውስጥ ቀላል አይደለም፣ ሁሉም ሰው ያውቀዋል። እና እስከ ዛሬ ድረስ ከፖለቲካ ጋር ተያይዞ የነበረን ታሪክ ከውሸት ከመገዳደል ከመሳደድ ጋር የተያያዘ ነው። እና ወጣት ስትሆን ደግሞ ብዙ ጊዜ ያው ብዙ ፊቸር ይታይሃል እና እነዚህን ነገሮች በተቻለ አቅም ለመሸሽ ትሞክራል። ስለዚህ ካየኸው የራሽናል ዲሲሽን ሊመስል ይችላል፣ ግን ደግሞ ፖለቲካ፣ እውነተኛ ፖለቲካ ማለት ሰዎች በራሳቸው ህይወት ላይ በአካባቢያቸው ህይወት ላይ እና በአጠቃላይ በሀገር ጉዳይ ላይ ተሳትፎ የሚያደርጉበትና የሚወስኑበት ለውጥ የሚያመጡበት መስክ ነው እና እዛ መስክ ውስጥ መሳተፍ ከተውን አሁን የደረስንበት አይነት ችግር ውስጥ መግባታችን ብዙ ሊገርመን አይገባም። እዚህ የኔ ውሳኔ እንደ ወጣት ወይ ወጣት የሚለው ነገሩ ትንሽ አስቸጋሪ ነው ካሉት ሰዎች ጋር ተወዳድሮ መሰለኝ ግን ምንድን ነው ያለው የወደፊት ፊውቸሩን መገንባት የሚፈልግ የተሻለ ሀገር ውስጥ መኖር የሚፈልግ ለሚቀጥለው ትውልድ ደግሞ የተሻለ ነገር ማስረከብ የሚፈልግ ነኝ ብያምናለሁኝ። እንደ እንደዛ ብሎ የሚያምን ሰው ፖለቲካው ፖለቲካው እንደዚህ ከተለመደው ይሄ ከመሳደድ ከመገዳደል ወጥቶ እውነተኛ የሆነ በሀገራችን ጉዳይ ላይ የምንወስንበት እንድናደርግ ስራ ይፈልጋል ዝም ብሎ ተነስቶ ወደዛ አይሄድም እና ያንን ስራ የሆነ ቦታ መጀመር አለበት። ያንን አሳይመንት እንግዲህ ነው የወሰድ ነው። በአፍሪካ ብሎም በኢትዮጵያ የወጣቶች ቁጥር በጣም ከፍተኛ ነው። ምናልባት ለሀገሪቱም ለሀገሪቱም ትልቅ ስጋት የሚሆነው እነዚህ ወጣቶች ያሏቸው ጥያቄዎች አሉ። እሱን የሚመልስ አቅርቦት ስለሌለ በችግር ቋፍ ላይ ናት መላ አፍሪካ፣ እንዲሁም ደግሞ ኢትዮጵያ ማለት ነው። ኢዜማ የእናንተ ፓርቲ፣ እንደዚህ ያሉ ጉዳዮችን ለመመለስ እንደዚያ ያሉ ጥያቄዎችን ለማርካት ምን አይነት የአማራጭ ሀሳቦችን ይዛችሁ የምትንቀሳቀሱ እንግዲህ እንዳልከው ነው። ብዙ ወጣቶች አሉ። በተለይ ኢትዮጵያ ውስጥ አሁን ብዙ ዩኒቨርሲቲ ገብተው የተመረቁና ስራ ሊያገኙ ወጣቶች አሉ። አንደኛውም ይሄ ለመረጋጋት ስጦታችን እንደ አንደኛ መንስኤ ነው ብለን እናምናለን። ስለዚህ ያ አድሬስ መደረግ ያለበት ጉዳይ እንደሆነ ነው የምናምነው። በድርጅት ደረጃ የድርጅታ መዋቅራችን ውስጥ ከምርጫ ወረዳ ጀምሮ እስከ ብሔራዊ ስራ አስፈጻሚ ደረጃ ድረስ የወጣቶች ተጠሪ የሚባል ፖዚሽን አለ። ያ በዋነኛነት ወጣቶች በአገር ግንባታ ሂደት ውስጥ እና በፓርቲውም ድርጅት ውስጥ ምን አይነት ተሳትፎ ሊኖራቸው ይገባል እና ያን ተሳትፎ እንዴት ነው ማምጣት የምንችለው የሚለውን በዋነኛነት የሚሰራ ነው። ስለዚህ ያንን በከፍተኛ ትኩረት የምንሰራው ስራ ነው የሚሆነው። ከዛ ባለፈ ግን በፖሊሲ ደረጃ የትምህርት ፖሊሲያችን፣ የጤና ፖሊሲያችን፣ እንደዚህ የስራ ፈጠራ ከኢኮኖሚ ጋር ተያይዞ የምናወጣው ፖሊሲዎች በሙሉ እንደምታውቁት ማህበራዊ ፍትህ ላይ መሰረት ያደረጉ ፖሊሲዎች ናቸው የሚሆኑት እና ከዚህ በፊት እድል ያላገኙ እድል ተነክፈው ተነፍገው የነበሩ የማህበረሰቡ አካላት በሙሉ እድል የሚያገኙበትን አይነት ስርዓት መፍጠር ነው የምንፈልገው። እዛ ውስጥ እንግዲህ እኛ ከዚህ ከማደራጀቱ ጎን ለጎን ለረጅም ጊዜ ስንሰራ የቆየ ነው። የተለያዩ ባለሙያዎች የተሳተፉበት የፖሊሲ ሚጽፍ ቡድን ነበረን። ያ ቡድን በተለያዩ ዘርፎች በጤና፣ በትራንስፖርቴሽን፣ በትምህርት፣ በአርባን ዴቨሎፕመንት እነዚህ የተለያዩ ዘርፎች ላይ ዶክመንት ፕሮዲስ ሲያደርግ ነበር የቆየው እዛ ውስጥ እንዳልኩ ነው የወጣቶች ሚና እያንዳንዱ ዘርፍ ላይ ምን አይነት ሚና ነው ሊጫወት የሚገባው እንደገና ደግሞ ምን አይነት እድል ነው ሊሰጣቸው የሚገባው የሚለውን በትኩረት የታየበት ነው። እነዚህ ፖሊሲዎች በቅርብ ጊዜ ውስጥ ከህዝብና ከበተለያዩ ባለድርሻ አካላት ጋር ውይይት የምናደርግባቸው ይሆናል። የዛኒ በይፋ በስፋት ታዩታላችሁ። ባለፉት 26 አመታት እንግዲህ ኢትዮጵያ ውስጥ ሰፍኖ የነበረው የሪዮት ዓለም የብሔርን ፖለቲካ መሰረት ያደረገ በር ነው። እናንተ አሁን አዲስ ይዛችሁ የመጣችሁ የዜግነት ፖለቲካን የሚያስቀድም ሌላ ሪዮት ዓለም ነው። በቀደመው ሪዮት ዓለም ውስጥ ያደጉ ወጣቶችን፣ የቆዩ ወጣቶችን ወደዚህኛው ስሜት፣ ወደ አዲሱ እናንተ ወደምትፈልጉ ስሜት ለመመለስ ያለው ፈተና ምን ያክል ነው? ምን ያክልስ አስፈላጊ ነው ብለ ታስባላል? ፈተናው ከባድ ነው። ምክንያቱም ያው ኦሬዲ ልክ ነው ብሎ የተቀበለውን አይነት አስተሳሰብ እንደገና አጥርቶ ይሄ ነው ትክክለኛው ብሎ ማስተማርን ይጠይቃል። ስለዚህ እንደው ምንም የማያቅሰውን ማስተማር በጣም ቀላል ነው። አሁን ኦሬዲ ግን ልክ ነው የሚል አስተሳሰብ የያዘን ሰው ነው የለም ብሎ እሱን አጥፍቶ እንደገና ሌላ አይነት አመለካከት ማስተማር ከባድ ነው የሚሆነው። እንደምታውቀው በሚዲያው፣ ትምህርት ቤት፣ በሁሉም ቦታ ነው እነዚህ ይሄ ዘውግን መሰረት ያደረገው ፖለቲካው የሰዎች ጭንቅላት ውስጥ እንዲገባ የተደረገው እና ያንኑ ያክል ይፈርጥ ከዛም የበለጠ አይነት ይፈርት ይፈልጋል። ከባድ ነው ግን እጅግ በጣም አስፈላጊ ነው። ምክንያቱም አሁን ሀገሪቷ የደረሰችበት ሁኔታ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳያል። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ የኔ ነው ይሄ የኔ ነው ተብሎ የሚገባው አተካራና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ሕልውና ሁሉ አደጋ ላይ እንደሚገባ ያረጋገጥንበት ነው። ኦልሞስት አሁን አረጋግጠናል። እና እዚህ ውስጥ ደግሞ ትልቁ ፎርስ ወጣቱ እንደምታውቀው ስራ የሚፈልግ በጣም በቀላሉ ሊነሳስ ስሜቱ ሊነሳሳ የሚችል ቁጡ ወጣት ባለ ቁጥር ትክክለኛ ላልሆነም ሀሳብ ተነስቶ የሆነ ነገር የማድረግ እድሉ ከፍተኛ ነው። ስለዚህ አንደኛው ማስተማሩ ትክክለኛው ለሀገሪቷ የሚጠቅመው ፖለቲካ ዜግነት ላይ የተመሰረተ ፖለቲካ እንደሆነ ማስተማሩ፣ እንደገና ደግሞ ለእንደዚህ አይነት ወጣት እድል መስጠቱ በስራ የሚሆን እና ኢንጌጅ የሚያደርግበት እድል መስጠቱ ጎን ለጎን ሊሰራ የሚገባው ስራ ነው። እሱን ነው የምንሰራው። ከባድ ነው ግን ምንም አማራጭ የለን። መስራት ያለበት ስራ ነው። ከአንተ በተጨማሪ በምን በምን ቦታዎች ወጣቶች ተሳትፎ እያደረጉ ነው? በኢዜማ ውስጥ ብሔራዊ ስራ አስፈጻሚ ውስጥ ያሉ ሁለት የወጣቱ ተጠሪዎች አሉ ሁለቱም ወጣቶች ናቸው። የውጭ አባላት ተጠሪ ፖዚሽን ላይ ያሉ ሰው ወጣት ናቸው። አሚን ከኔ እድሜ ወይም በኔ እድሜ በታች ያሉ ሰዎች ናቸው። ይሄ እዚህ ፖዚሽን ላይ ምነግር የሴቶች ተጠሪዎቹን ካየ ወጣቶች ናቸው። የድርጅት ጉዳይ ሀላፊያችንም ወጣት በሚባል ፖዚሽን ያለው እና የብሔራዊ ስራ አስፈጻሚው አብላጫው ቁጥር ወጣት በሚትለው እድሜ ክልል ውስጥ ያለ ሰው የያዘው ነው እና ይህም እንግዲህ ወጣቱ ያለውን ችግር ለመረዳት ና መፍትሄው ምን ሊሆን ይችላል ብሎ የሚለውን ነገር በቀላሉ ለመረዳት ና ወደ ስራ ለመግባት ቀላል ያደርግልናል ብለን ነው ምናምን። ሀብታሙን ለዘገባው እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላልፍላችሁ የአሜሪካ ድምፅ ሬዲዮ ጣቢያ ስርጭት ነው። በኤርትራ ላይ የተሰሙ ዓለም አቀፍ አቤቱታዎችና ደብዳቤዎችን ይመለከታል ተከታዩ ቅንብር። በኤርትራ መንግሥት ላይ የሚካሄደው ዓለም አቀፍ ክትትልና ፍተሻ እንዳይቆም ሰላሳ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ከትናንት በስተያ ማክሰኞ ሰኔ አራት ጠይቀዋል። ድርጅቶቹ ጥያቄያቸውን ያቀረቡት ለተባበሩት መንግሥታት የሰብአዊ መብቶች ጉባኤ 41ኛው ስብሰባ ባስገቡት ፊርማቸውን በጋራ ባኖሩበት ደብዳቤ ነው አፍሪካን ዲፌንደርስ በሚል ስም የሚጠራው የመላ አፍሪካ የሰብአዊ መብቶች ጥበቃ ተሟጋች መረብ፣ አምነስቲ ኢንተርናሽናል፣ አርቲክል 19፣ የካይሮ የሰብአዊ መብቶች ጥናት ተቋም፣ የተዋልዶ መብቶች ማዕከል፣ ሲቪከስ፣ የሲቪል መብቶች ተሟጋቾች፣ የጋዜጠኞች ደህንነት ተሟጋች ኮሚቴ፣ ዲፌንድ ዲፌንደርስ የሚባለው የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብቶች ጥበቃ ተሟጋቾች ፕሮጀክት ኤሪትሪያ ፎከስ፣ ኤርትራውያን ዳያስፖራ በምስራቅ አፍሪካ፣ የኤርትራ የሕግ ማኅበር፣ የኤርትራ የዲሞክራሲና የሰብአዊ መብቶች ንቅናቄ፣ የግንባር መስመር ተከላካዮች፣ የደቡብ አፍሪካ የሰብአዊ መብቶች ኢንስቲትዩት ሂዩማን ራይትስ ዋች፣ ዓለም አቀፍ የሕግ ባለሙያዎች ማኅበር፣ ዓለም አቀፍ የስደተኞች መብቶች ተነሳሽነት፣ የኤርትራ ሴቶች መረብ፣ ድንበር የለሽ ሪፖርተሮች፣ የዓለም ጸረ ሥቃይ ወይም ጸረ ቶርቸር ድርጅት፣ አምነስቲ ኢንተርናሽናል ከደብዳቤው ፈራሚዎች መካከል ይገኛሉ። የድርጅቶቹ አቤቱታ ኤርትራ ውስጥ የሰብአዊ መብቶች አያያዝ አሁንም አስከፊ እንደሆነ መሆኑን ይናገራል። በቅርቡ በአካባቢው የተካሄዱ ለውጦች የኤርትራና የኢትዮጵያን ግንኙነት፣ በሁለቱ ሀገሮች መካከል የድንበሮቹ መከፈት፣ በኢትዮጵያ በኤርትራና በሶማሊያ መካከል የተደረሰው ስምምነት እንኳ ኤርትራ የሰብአዊ መብቶች ይዞታዋን እንድታሻሽል አላገዙም ይላል ደብዳቤው። ኤርትራ ውስጥ ገለልተኛና ነፃ መገናኛ ብዙሃን እስካሁን እንዲኖሩ አለመፈቀዱንና አስራ ስድስት ጋዜጠኞች ላለፉት 18 ዓመታት ያለ ፍርድ ታስረው እንደሚገኙ ደብዳቤው አመልክቶ እነዚያ እስረኛ ጋዜጠኞች በሕይወት ስለ መኖርና አለመኖራቸው መንግሥቱ ማሳወቅ እንደሚጠበቅበት ይናገራል። ለሲቪል እንቅስቃሴዎችም ሀገሪቱ ሙሉ በሙሉ ቦታ አለመስጠቷን ይጠቁማሉ አቤት ባዮቹ ድርጅቶች። ባለፈው መጋቢት በተካሄደው አርባኛው የምክር ቤቱ ስብሰባ ወቅት የመንግስታቱ ድርጅት የሰብአዊ ጉዳዮች ምክትል ከፍተኛ ኮሚሽነር ባቀረቡት ሪፖርት ላይ ኤርትራ ውስጥ ቀደም ሲል በተፈጸሙም ሆነ አሁን እየተፈጸሙ ናቸው ባሏቸው የሰብአዊ መብቶች ጥሰቶች የተጠየቀ እንደሌለ ማመልከታቸውን ደብዳቤው ያስታውሳል። የዘፈቀደ እስራቶች፣ እስረኞችን ነጥሎ ከማንም ጋር ሳይገናኙ እንዲቆዩ ማድረግ የፍትሐዊ ዳኝነት መጥፋት ደብዛቸው የጠፋ ሰዎች ሊገኙ ስለሚችሉባቸው ቦታዎችና ሁኔታ መረጃ አለመስጠት የ1997 ሕገ መንግሥት ወደ ሥራ አለመግባት በሰብአዊ መብቶች አጠቃቀም ላይ የተጣሉ የከበዱ እገዳዎች እነዚህ ሐሳብን በነጻነት መግለጽን የመሰብሰብና የመደራጀትን እምነትና ሃይማኖትን በነጻነት መያዝን ያካትታል ገደብ የለሽ ሀገራዊ አገልግሎት ይሄኛው የሥቃይ አያያዝን ጾታዊ ጥቃትን በኃይል ሥራ ላይ ማሰማራትን ይጨምራል። የኤርትራ መንግሥት ይፈጽማቸዋል ተብለው የተዘረዘሩ በምክትል ኮሚሽነሯ የተጠቀሱ የሰብአዊ መብቶች ጥቃቶች መሆናቸውን የደብዳቤው አቅራቢዎች ተናግረዋል። ኤርትራ የሰብአዊ መብቶች ምክር ቤቱ አባል እንድትሆን መመረጧ ግዴታዎቿን እንድትወጣና በተባበሩት መንግሥታት ድርጅት የተላለፉባትን ውሳኔዎች እንድታከብር የሚያደርጋት በመሆኑ ሀገሪቱ እያካሄደች ነው የሚባሉ ጥሰቶችን በቸልታ ማለፍ ጥፋትን እንደ መሸለም ይቆጠራል ሲሉ አሳስበዋል ድርጅቶቹ። በመሆኑም ይላል የሰላሳዎቹ ድርጅቶች ጥያቄ የሰብአዊ መብቶች ምክር ቤቱ በመጪው አርባ አንደኛ ጉባኤው ወቅት በኤርትራ ላይ የሚካሄደው ክትትልና ፍተሻ እንዳይቋረጥ የሚያደርግ ውሳኔ እንዲተላለፍ ተፈጽመዋል ወይም እየተፈጸሙ ናቸው ላሏቸው ጥሰቶችም ኃላፊዎቹ የሚጠየቁበት ሁኔታ እንዲፈጠር አሳስበዋል። ይህ በእንዲህ እንዳለ የከትናንት በስቲያው ሰኞ ሰኔ 3 2011 ዓ ም ለፕሬዚደንት ኢሳይያስ አፈወርቂ ግልጽ ደብዳቤ የጻፉ 37 ዓለም አቀፍ ታዋቂ ሰዎች በሀገሪቱ ውስጥ ያለው ሁኔታ እያሳሰባቸው መሆኑን ገልጸውላቸዋል። የናይጄሪያው ፕሮፌሰር ወሌ ሶይንካ፣ የአንጎላው ራፋኤል ማርኬስ ዴ ሞሪያስ፣ የኬንያው ጆን ጊቶንጎ፣ የጋናው ኳሲ ፕሬምፔ የቶጎዊቱ ፋሪዳ ናቡሬማ፣ የሶማሊያዋ ሌይላ ሁሴን፣ ኢትዮጵያዊቱ መዓዛ መንግሥቴ፣ የታንዛኒያው ቱንዱ ሉሲ፣ የሞሪታንያው ናስር ወዳዲ የሚገኙበት የታዋቂ ሰዎች ቡድን ሰላሳ ሰባት ናቸው። ብዙ ጋዜጠኞችና ተሟጋቾች ላይ እየደረሰ ነው ካሏቸው ችግሮች አንስቶ ኤርትራውያን ስለሚደርስባቸው የስደት ዕጣና መከራ፣ ሌሎችም ስጋቶችን አንስተዋል። የኤርትራ መገለል እንደሚያሳስባቸውም ተናግረዋል። ክቡር ፕሬዚደንት እያሉም ለፕሬዚደንት ኢሳያስ አፈወርቅ የበጻፉት ግልጽ ደብዳቤ የጋራ ያሏቸውን ችግሮቻቸውን በጋራ ለመጋፈጥ ያላቸውን ዝግጁነትም ገልጸውላቸዋል። በዚህ ሁኔታ ላይ ተጨማሪ ማብራሪያዎችን ለማግኘት ከሂውማን ራይትስ ዋች፣ ከአምነስቲ ኢንተርናሽናል፣ ከፕሮፌሰር ወሌ ሾይንካ ጋር ለመገናኘት እየሠራን ነው ያለ ነው። በተጨማሪም የኤርትራ መንግስት የሚሰጠው ምላሽ ካለ በሚል ወደ ኤርትራ ማስታወቂያ ሚኒስቴር ዛሬ ደውዬ ነበረ። ሜሪ ነኝ ያሉ የሚኒስትሩ ጸሐፊ ሚኒስትሩ እንደሌሉ ወይም ሌላ ማን መናገር እንደሚችል እንደማያውቁ ገልጸውልኝ መልእክት ወስደዋል ወደ ኤርትራ ኤምባሲም ደውዬ ነበር። ዋሽንግተን ዲሲ ወደሚገኘው ሰብለ የሚባሉ ሰው አግኝቼ እሳቸውም እንዲሁ መልእክት ወስደዋል። ሁለቱም በትህትና ነው ያነጋገሩኝ መልእክትም የወሰዱት ምላሻቸውን እጠብቃለሁኝ። ይህ በእንዲህ እንዳለ ግን የኤርትራ መንግሥት ሻባይት ዌብሳይቱ ላይ ባወጣው አጭር ርዕሰ አንቀጽ ታዋቂዎቹ አፍሪካውያን ለፕሬዚደንት ኢሳያስ አፈወርቅ የላኩትን ግልጽ ደብዳቤ አስመልክቶ ሰማዕቶቻችንና በ60 ዓመታት ዓለም አቀፉ ኅብረተሰብና ተላላኪዎቻቸው ያደረሱብንን ግፍ በጥሞና በምናስብበት ሰኔ ወር ቡድኑ ደብዳቤውን መላኩና ማሰራጨቱ በቡድኑ ዓላማ ላይ ጥያቄ ያስነሳል ብሏል። ኤርትራ በአሁኑ ወቅት ከዓለም አቀፉ ኅብረተሰብ አልተገለለችም ሲልም የደብዳቤውን መልእክት አጣጥሏል። የደብዳቤው ላኪዎች ላለፉት ሀያ ዓመታት በኤርትራ ላይ ሲነዛ የኖረው አሉታዊ ፕሮፓጋንዳ ሰለባዎች ናቸው። አንዳቸውም ስለ ኤርትራ ፈተናዎች በጎ ነገር ጽፈው አያውቁም። እንዲያውም አንዳንዶቹ ከኃያላን ሀገሮች ጋር ትስስር ያላቸው ናቸው ብሏል። የኤርትራ መንግሥት ርዕሰ አንቀጽ ስለ ኤርትራውያን ጅምላ ስደት ሲያብራራም አውሮፓ ለኤርትራውያን ስደተኞች በቀላሉ የፖለቲካ ጥገኝነት የሚሰጠው ሀገራዊ የመከላከል አቅማችንን ለማሽመድመድ ነው ሲል መውቀሱንም ሻባይት ገልጿል። ደብዳቤውን የጻፉት 102 አፍሪካውያን ደራሲዎች፣ የሰብአዊ መብቶች ተሟጋቾችና በተለያዩ ሙያ ላይ የተሰማሩ ታዋቂ ሰዎች መሆናቸው ተገልጿል። ቀደም ሲል ከገለጽኳቸው 37 በግልጽ ስማቸው ከተዘረዘረ ታዋቂ አፍሪካውያን ሰዎች መካከል ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች፣ ቀደም ሲል ወደ አነሳ ነው በኢንተርኔት መቋረጥ ጉዳይ ላይ ይሆናል ቀጥሎ ለጥቂት ደቂቃዎች የምናተኩረው። አሉላ ተመልሶ ስቱዲዮ ውስጥ ከኔ ጋር ይገኛል። አሉላ ያንተ ነው። አመሰግናለሁ ሰለሞን። የኢንተርኔት ጉዳይ የጋዜጠኞች የጠረጴዛ ዙሪያ ውይይት አዲስ አበባዎች እንደምናመሻችሁ፣ እስክንድር ፍሬው፣ ግርማቸው ከበደ እንዴት ናችሁ? አሉላ እንደምንና፣ አሉላ አለ እዚብር ይመስል እንደ አገልግሎት ተጠቃሚም ሁኔታውን እንደሚከታተሉ ጋዜጠኞችም፣ የኢንተርኔት ጉዳይ እንዴት ነው? እስክንድር ከአንተን ጀምር። እንደምታውቀው አሉላ፣ የእኛም ስራ ያው ከኢንተርኔት ጋር እየተገናኘ ነው። እንግዲህ የአሜሪካ ድምጽ ሬዲዮ በየቀኑ የሚያስተላልፋቸው ከኢትዮጵያም ከሌሎችም አካባቢዎች የሚያገኛቸው ዘገባዎችም እንደዚሁ በቀጥታ ከኢንተርኔት ጋር እየተገናኘ ነው ማለት ይቻላል። ስለዚህ ያው ግልጽ ነው ምን ያህል ተጽዕኖ ሊያሳድር እንደሚችል ከዛ ጋር በተያያዘ እናጋጠም ችግር ፈታ ፈታ አድርገን እንመለከታለን። በምን አይነት ሁኔታ ችግሩን አያችሁ? መቼ ጀመረ? ምን ይመስላል? ህዝቡ ዘንድ የምትሰሟቸውን ቅሬታዎች ጨምሮ ምክንያት እንደሚኖረው እንገምታለን፣ የአገልግሎቱ አቅራቢዎች የሚሉንን እስክናገኝ ድረስ። ግርማቸው አንተስ፣ ሰሞኑን መቼ ነበረ አገልግሎት ማግኘት ያስቸገረ? ምናልባት ሄደት መለስ የሚል አገልግሎት አቀራረብ ካለ እሱንም እንመለከታለን። ግን በይፋ ሙሉ በሙሉ አገልግሎት ማግኘት ያቃተ ሰዓት መቼ ነበር? ሰኞ ዕለት ጀምሮ ለተወሰኑ ሰዓታት ተቋርጦ ነበር። ሰኞ ምናልባት ለፈተናዎች በሚል ይሆናል የተቋረጠው በሚል ያሰባል ነው። ከዛ በኋላ ደግሞ ማክሰኞ ዕለት በይፋ በምን ኢንተርኔት በተቋረጠ መረጃዎች መውጣት ጀመሩ። ማክሰኞ ዕለትን ቢሆን ግን እየተቆራረጠ የሚመጣው ለተወሰኑ ሰዓታት ነበረ። ከዛ በኋላ አልነበረም። እንደገና ምሽት ላይ ደግሞ ተቋርጧል። ትናን የሆነው እንደዛ ነው። ጠዋት መጣ ከሶስት ሰዓት ተኩል አካባቢ እኔ ያለውበት አካባቢ ተኩል አካባቢ ሮብለት ጠዋት ማለት ነው። የኤስቴሜል አገልግሎት ቤት ውስጥ እንጠቀማለን። ስለዚህ ጠዋት ነበረ ከምሽት ሶስት ሰዓት አካባቢ ድረስ ትላንት ነበረ። ከዛ በኋላ ደግሞ ሙሉ ለሙሉ ተቋርጧል። አሁን እስከምናወራበት ጊዜ ድረስም የኢንተርኔት አገልግሎት እያገኘን አይደለም በሞባይል ዳታም በኤስዴን አገልግሎት እንቤት ውስጥ ለዋይፋይ በኬብልም ለምንጠቀምበት ኢንተርኔት አገልግሎትም ይህን አይደለንም። ከጓደኞቻችን ጋር ባደረግኳቸው ውይይቶችን፣ እንዲሁም ቀን ላይ ምናልባት ሌሎች ቦታዎች አሉ ወይ ኢንተርኔት አገልግሎት የሚሰጡ የምጠቃቸው የተባባል ነበረ፣ ግን እስካሁን ድረስ አገልግሎትንም የሚሰጡም የሉም። ባለፉት ቀናት በሚቆራረጥበት ጊዜም ከምናቃቸው ሰዎች እንደተረዳ ነው ከሆነ የኢንተርኔት አገልግሎት መቋረጡ አብዛኛዎቹ ቦታዎች ላይ ተጽዕኖ ፈጥሯል። ትልልቆቹ ሆቴሎች ላይ ኤምባሲዎች ሳይቀር የአገልግሎት መቋረጡ ተጽዕኖ እንደፈጠረ ነው የሰማሁት። መልካም እስክንድር፣ አንተስ በግልህ ምን አይነት አጋጣሚዎች ነበሩ? ውሃ መጣች እንደሚባለው ወይም መብራት መጣ እንደሚባለው የኢንተርኔት አገልግሎትም እንደዚሁ አይነት አጋጣሚዎች አሉት ይሆን ወይስ እንደው እንዲህ እንዳሁኑ ሲቋረጥ ምንም መስራት የሚያዳግታችሁ ሁኔታ ይፈጠራል? ለምሳሌ ዛሬ ሪፖርታችሁን ወደ እኛ ማድረስ ችላችሁ ከሆነ በተወሰነ ሰዓት መጥቶም ከሆነ ካልመጣም በሱ ምክንያት ተቸግራችሁ ከሆነ እስክንድር ግርማቸው ካለው ጋር ተመሳሳይ ነው። ምንድነው ባጭሩ የአስረኛ ክፍል ፈተና ፈተና የተሰጠ ባለበት ወቅት በመጀመሪያዎቹ ቀናት ከሰኞ ጀምሮ በነበሩት በከፊል ነው የተቋረጠው የተወሰነ ሰዓት ላይ ይኖራል፣ የተወሰነ ሰዓት ላይ አይኖርም። አሁን ጨርሶ የጠፋው እንግዲህ ጨርሶ ማለት ከተቻለ አሁን የአስራ ሁለተኛ ክፍል ፈተና ዛሬ ነው የተጀመረው፣ እንደምታወቀው አሉላ ዛሬ ጠዋት እንግዲህ እስከ መጪው ማክሰኞ ነው ይቀጥላል ተብሎ የሚጠበቀው። ከእስክንድርና ግርማቸው ጋር የጀመርነው የጠረጴዛ ዙሪያ ውይይታችን ተጀመረ እንጂ ሳቷል በቃም አድማጮች መቋረጡ ነው። የኢትዮጵያ ቴሌኮምንና ሌሎች ይመለከታቸዋል የተባሉ የመንግስት መስሪያ ቤቶችን አስተያየት ጨምረን በነገው ምሽት እንመለሳለን። ለአሁኑ አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሟ አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዳነች ፍሳሀየንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።